ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዕለተ ማክሰኞ ህዳር 22 2015 ዓ.ም መሰናዶው ጀመረ። ከአሁን ሰዓት ጀምሮ ወደ እናንተ ከምናደርሳቸው መሰናዶች መካከል ጥቂቶቹን እናስተዋውቃችሁ። ሁለቱንም እግሮቿን በመኪና አደጋ ያጣችው ወጣት የቅርጫት ኳስ ተጫዋች ጥሩ ድል እያስመዘገበች ነው ዊልቸር ባስኬት የጀመር ሁለት ሺህ ስምንት አካባቢ ማለት ነው፣ የጀመርኩት እና አንድ አምስት ጊዜ ተጫውቻለሁ ማለት ነው። ጠዋት አስራ ሁለት ሰዓት ታነቶች ከአባይ ማዶ እዚህ መምጣት፣ ታክሲዎችም ደግሞ አይጭኑንም ና አይመችሽም ምናምን ለእኛ ቦታ አይሰጡንም እና በጣም ከባድ ነው። ወጣት እመቤት አሊ ትሰኛለች። በምሽቱ እንግዳችን አድርገናታል በሷ ዙሪያ የተሰራውን ዘገባ የምንቃኝ ይሆናል። በሌላ በኩል የምሽቱን አበይ ሰዓት የሚወስዶ ግን ከሁለት ወጣቶች ጋር በቀጥታ የስልክ መስመር የምናደርገው ውይይት ነው። ባለፉት ሁለት ዓመታት ወጣቶች በቀጥታም ሆነ በተዘዋዋሪ በጦርነቱ እጅግ ተጎድተዋል። ወጣቶች የሰላም አካል እንዲሆኑ እንዲሁም ደግሞ ካደረሰባቸው ጉዳት አገግመው ስኬታማ እንዲሆኑ ምን መደረግ አለበት ትላላችሁ ስንል ሁለቱ ወጣቶች በስልክ መስመር ይዘን የምንወያይ ይሆናል ከኛ ጋር ታምሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዳውን በመምራት ፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎችና አዘጋጆች ጋር በመሆን ነው። በድጋሚ አብራችሁን ታምሹ ዘንድ እንጋብዛለን። አራቱ ኢትዮጵያውያን መካከል አንድና ከዛ በላይ የሚሆኑት እድሜያቸው ከ10 ዓመት እስከ 19 ዓመት ሲሆኑ ከሶስቱ አንዱ ደግሞ እድሜው ከ10 ዓመት እስከ 24 ዓመት የሚሆነ ወጣት መሆኑን በቅርብ ጊዜ የተሰሩ ጥናቶች ያመላክታሉ። እድሜያቸው ከ10 እስከ 29 የሚደርሱ ወጣቶችና ታዳጊዎች ደግሞ ከሀገሪቱ ከጠቅላላው ሕዝብ 42 ከመቶ እንደሚሆኑም ይገመታል። እነዚህ ወጣቶች ታዲያ ባለፉት ሁለት ዓመታት በሀገሪቱ ክፍሎች የነበሩት ግጭቶችና ሰብአዊ ቀውሶች ምክንያት ትምህርት ማቋረጥ፣ ስራ ማጣትን የመሳሰሉትን ጨምሮ ተስፋ ለመቁረጥና ለተለያዩ የስነ ልቦና ችግሮች ተጋልጠዋል። ይሁንና ባለፈው አንድ ወር ጊዜ ውስጥ ሀገሪቱ አንጻራዊ ወደሆነ ሰላም እየመጣች ትገኛለች። በዚህ ውስጥ ከፍተኛ ሁኔታ በቀጥታም ይሁን በተዘዋዋሪ ተጎጁ የሆኑት ወጣቶች እንዴት የባከነ ጊዜያቸውንና ሕይወታቸውን ማካካስ ይችላሉ። እንዴትስ የሰላሙ አካልና ሰላም ለማምጣት የመፍትሄ አካል መሆኑ ይችላሉ በሚለው ዙሪያ አጠር ያለ ውይይት እናደርጋለን። በስልክ መስመራችን ላይ አስቀድመን እንደነገር ናችሁ ሁለት እንግዶች አሉን። እንግዶችን በየተራ አስተዋውቃለሁ። የመጀመሪያው ወጣት አስማማው ድረስ ይሰኛል ከአርባ ምንጭ ነው። ወጣት አስማማው፣ እንደምናመሸ ጤና ስጥልኝ ሀሎ፣ ምናልባት አስማማው አልሰማኝም ይመስለኛል። ሁለተኛው እንግዳይ ናስተዋውቃለሁ። ከሱ ጋር ያለው የስልክ መስመር እስኪስተካከል ድረስ ሁለተኛው እንግዳይ ደግሞ ሙሉ ቀን ቢንያም ይሰኛል ከሀዋሳ ነው። ጤና ይስጥልኝ ሙሉ ቀን እንደምናመሸ ጤና ሙሉ ቀን በጣም ነው የማመሰግነው። ጥሪያችንን አክብረህ እዚህ ስለተገኘ እናመሰግናለን። ምናልባት አስማማው መስመር ላይ ካለ አንዴ ልሞክር፣ ስልኩ መቋረጡን ኤልያስ ነግሮኛል። እሺ ሙሉ ቀን ካንተን ጀምር፣ ሰዓታችንን ለመሻማት እንዲመቸን ማለት ነው። በድጋሚ በጣም አመሰግናለሁ። እንግዲህ ባለፉት ሁለት አመታት ወጣቶችን ያጋጠማቸው የህይወት ተግዳሮት ምንድን ነው ትላለህ? በተለይም ደግሞ ከሰላም ማጣት ጋር ተያይዞ አመሰግናለሁ፣ ስለተሰጠኝ ምድል ቀንድኛ መባል አለው አዋሳ ነው መኖሩ በአርክቴክቸር የተመረኩት በአዋሳ ላይ በተወሰኑ ቤታጠኝ የኮንስትራክሽን ስራዎች ላይ ሳቀፋለ ያው እዚህ አዋሳ ብንገኝ ያለፈው ሁለት አመት ለሀገራችን በሁሉም አካባቢዎች በሚባል ደረጃ ጉዳቱን ሁሉም አካባቢ ያሉ ሰዎች፣ የኢትዮጵያ ነዋሪዎች በአጠቃላይ ቀምሰውታል ማለት ይቻላል። ብዙ የምናውቃቸውን ሰዎች በዚህ በግጭቱ ሳቢያ አጥተናል። የእሱም ዳፋው ለሁላችንም ነው እየደረሰው። አገሪቷን ኢኮኖሚ በጣም የተጎዳበት ሁኔታ ነው ያለው። ከዚያም ባለፈ እኔ በተሰማራሁበት የኮንስትራክሽን በጣም የተጎዳበት እና ብዙዎች ስራ እስከማጣት የደረሱበት ሁኔታ ነው ያለን። በጣም ብዙ ወጣቶች በጦርነቱ ምክንያት አካላቸውን አጥተዋል። በጣም ብዙ ሰዎች ስነ ልቦናቸው ተጎድቷል። አብረው መኖር በጣም ከባድ ወደሚሆንበት ደረጃ ደርሷል። እርስ በርስ መጠራጠር የስነልቦና የአካል፣ የመንፈስ በተለያዩ ጉዳቶች ሁሉም ኢትዮጵያ ያስተናግዷል። ከዚህ በዘለለ ግን በዋናነት ጉዳቱ እያመዘነው ወጣቱ ላይ ነው ብዬ አምናለሁ። ብዙ ወጣቶች በኢትዮጵያ የሚገኝ በጣም ብዙ ወጣቶች በያለንበት አካባቢ ሁላችንም የችግር ቀማሽ ሆነላል። እኛም ባለንበት በዚህ በሐዋሳ ከተማ እዚያውን ችግር ነው እኛ ላይ ያገጠመው። በምንርባቸው የቢሮ ቦታዎች የተለያዩ አካባቢዎች ተመሳሳይ ይሄ የጦርነቱ መንፈስ የፈጠረው ነገር ነው። እናጋም ያለው ምንም የተለየ ነገር የለም። ሌላው አካባቢ ከደረሰው እዚህም አካባቢ ተመሳሳይ ነው ያለው። ብዙ ኢትዮጵያ አካባቢዎች ያው ከሞላ ጎደል የተሻለ ነው ቢባልም እንደ ሀገር የወደቅንበት የዘቀጥንበት ወቅት ነው ማለት ይቻላል። ጥሩ ነገር ነው ያነሳኸው። እኛም ከዚህ ቀደም በኮንስትራክሽን ስራ ላይ ያሉ ወጣቶችንም አነጋግረን ነበር። እንዳጋጣሚ ሆኖ ደግሞ አንተም እዛ ላይ ነህ። በተለይ ደግሞ የሀገር ግንባታ ሀገርንም ለመገንባት ሰዎችም ደግሞ ብዙ ወጣቶችም የሚሳተፉበት የስራ ዘርፍ ነው። ከቀን ሰራተኝነት አንስቶ እስከ ምህንድስና እስከ መጨረሻው ወይም ደግሞ የአስተዳደር ስራዎችም ጭምር የሚሳተፉበት ዘርፍ ነው፣ በእጅጉ የተጎዳውና ይህንን መጋፈጥ የቻልክ ሰው ነህ ኤልያስ። እንግዲህ ፕሮዲሰሬ አስማማው በስልክ መስመራችን ቴሌቪዥን ላይ ተገኝቷል ብሏል። ጤና ስጥልኝ አስማማው እንደምን አመሸህ? ጥሪያችንን አክብረን ስለተገኘ አመሰግናለሁ። እንግዲህ እኔና ሙሉቀን ውይይታችንን ቀደም አድርገን ጀምረን የሙሉቀንን አስተያየት ሰምተናል። ጥያቄያችን የሚሆነው ወደ አንተ ነው የምመጣው። አንተስ ምን ትላለህ? ባለፉት ሁለት ዓመታት ውስጥ ወጣቶችን ያጋጠማቸው የሕይወት ተግዳሮት በተለይ ደግሞ ከሰላም ማጣቱ ጋር ተያይዞ የገጠማቸው ነገር ምንድን ነው ትላለህ? በጣም ግሮሽ። እንግዲህ ባለፉት ሁለት ዓመታት እንግዲህ እንደ ሀገር የገጠመን ነገር በአብዛኛው ማህበረሰብ ክፍል ላይ ጫና ያሳደረ ቢሆንም በተለይ ወጣቱ ላይ ደግሞ የተለየ መልኩ ነው ጫና ያሳድሩ አልፋል ማስበ በዛን ሁኔታ ውስጥ እንግዲህ አዳሚ መጀመሪያ ደረጃ እንግዲህ ይሄ ጦርነት ሲኖር ጦርነት ሚካሄደው በሰው ኃይል ነው። ሰው ኃይል ደግሞ ኖሮት ከወጣት ሪክሩት የሚፈልግ አይነት ነው እና ወጣት የሆነ ሰው ኃይል በጦርነት ላይ በሚዋት መሳተፉ አንድ ሰብአዊ ኪሳራ ያደርሳል። እሱ አንዱ ነው። ሌላኛው ደግሞ የሰላም በሀገሪቱ ባለመኖሩ ብቻ ሕሊና ላይ ጉዳት ጫነ አለ። በየዕለቱ በዜና በማህበራዊ ሚዲያዎች ስለ ግጭቱ ነው የሚሰማው። እሱ በራሱ ህሊና ነፃነትን የማይሰጥ ነገር ነው። ያን ራሱ መስችሎ ሌላ ጉዳይ አለው። ሌላ በተለያየ መልኩ በተለይ በሰሜኑ የአገሪቱ ክፍሎች ያሉ አካባቢዎች ላይ በጦርነት ምክንያት ብዙ የኢኮኖሚና ማህበራዊ መስተጋብሮች መዛባት ገጥመዋል። ከዛ አልፎ ተርፎ ወደ ሌሎች የአገሪቱ ክፍሎችን በዛ ዳፈንዳ ሰር ና በዚህ ውስጥ ደግሞ በተለይ አሁን በኢትዮጵያ ባለው ሁኔታ የኢኮኖሚው በተለይ የስራ ድንጋት ተይዞ ባለው ሰፊ የሆነ የስራ አጥ ቁጥር የወጣት ቁጥር አለ ተብሎ በሚታስብበት እንዲያን ሁኔታ መፈጠሩ ደግሞ በስራ ላይ ያለውንም ወጣት በተለይ ቅድም በጠቀስኩት ጦርነቱ ወይም ግጭቱ ካሉበት አካባቢዎች ስራውን እንዲያጋር፣ እንዲፈነቀል፣ ህይወቱም እንዲመተካከል አድርጓልና እስቲ እንግዲህ የወጣቱን ስነ ልቦና ለማነቃቃት ወጣቱ ደግሞ ወደ ስራ እንዲገባ ለማድረግ በሰሜን ኢትዮጵያ ያሉትንም ወጣቶች ሊሆን ይችላል፣ ትግራይም፣ አፋርም፣ አማራም እንዲሁም ደግሞ እናንተ በጠቀሳችሁበት ክልል በቀጥታም ባይሆን ደግሞ እናንተም ጋር ደርሷል ባላችሁበት ክልል እና ምን መደረግ አለበት ትላላችሁ? ወደ ሙሉ ቀን ልምጣ። ሰዎች ሙሉ ቀን ቅድም እንዳልነው በጣም በብዙ አካባቢዎች ላይ የራሱን ተጽዕኖ አሳርፎ ነው ያለፈው። በኢኮኖሚ በጣም ሀገራችን የተወደቀችበት የተጠበችበት ወቅት ነበር። የዶላር ምንዛሪ በጣም በከፍተኛ ሁኔታ የጨመረበት ወቅት ነበር። የሰዎች እህል መመገብ እንኳን እስኪያቅታቸው ድረስ በጣም ብዙ ሀገር ከፈልበት ወቅት ነበር። ብዙ ሰዎች ተፈናቅለዋል። በጦርነቱ ሀሳባችን ራሱ የብዙ ሰዎች ሀሳብ፣ ወሬውን፣ ንግግራችን፣ የቀን ውሏችን ጦርነትና የጦር ወሬው ብቻ ነበር ማለት ይቻላል። አሁን ከዚህ ሀሳብ መውጣት ያስፈልጋል። ከነበርንበት ከገባንበት አዘቅት ውስጥ ለመውጣት እንደ ሀገር መወያየት፣ መነጋገር እንደሻገረን ድልድይ ላይ መሳፈር ያለብን በትክላይነ ብዬ አምናለሁ። ያለፈው አልፏል። የበዛ አይነት ነገር ውስጥ ግን ድጋሚ ላለመግባት እና በቀጣይ ደግሞ ወጣቱ አገሩ ላይ በምን አይነት መልኩ በጎ ተጽዕኖ ያሳድራል የሚለውን ነገር መንግስት ከወጣቱ ጋር በመነጋገር የተለያዩ ስራ እድሎችን በማመቻቸት ያለፈውን ነገር በመርሳት መካካስ ያለባቸውን ነገሮች በማካካስ ወደፊት መጓዝ አለብን ብዬ አምናለሁ። አንደኛው ነገር ለዚህ ማስቀምጠው ውይይት ነው። እንደ ሀገር የምናስቀምጣቸው መነጋገር ያለብን ጉዳዮች ላይ ርዕሶችን በማስቀመጥ መነጋገር አለብን ብዬ አምናለሁ። እንደ ሀገርም ስነ ልቦናችን መታከም አለበት ብዬ አምናለው። በጦርነቱ ምክንያት ሰዎች በጥርጣሬ አይን መተያየት አባዜ ተጠናውቶናል። ያሆናል ያንን ነገር እንዲቆም ራሱ የቻለ ጊዜም ያስፈልገዋል ጊዜም ያስፈልገዋል ብዬ አምናለው። ስለዚህ እንደ ሀገር መነጋገር ባለብን ጉዳዮች ላይ መነጋገር ጊዜ ወስደን ደግሞ በነዚህ ጉዳዮች ላይ ራሳችንም ጊዜ ወስደን ማየት ያለብን ነገሮች ላይ ማየት አለብን ብዬ አምናለሁ። የስራ እድሎች መንግስት ለወጣቱ በብድር መልኩም ቢሆን በተለያዩ ሀሳብ ሀሳቦችን እንዲሸራሸሩ በማድረግ ወጣቶች ከጦርነቱ ሀሳብ ወጥተው ወደ ስራ የሚመለሱበት ጥሩ ነጥቦች ነው ያነሳኸው። በተለይ የስነ ልቦና ሕክምና እንደ ማህበረሰብ እንደሚያስፈልገን አንስተሃል። ወጣቱም ደግሞ ወደ ስራ እንዲመለስም ደግሞ ብድርና ሌሎች ነገሮች ሊመቻች እንደሚገባም አንስተሃል። አስማማውስ አንተ በዚህ ጉዳይ ላይ ያለ አመለካከትና ሀሳብ ምን ይመስላል? እውነት ነው አሁን ላይ ያለው ስነልቦና ጤና ሆኖ በጤና ሁኔታ ወጣቱ እየለክለት ሆኑ መጥፋት እንዲችል ቅድም ልጣን የምንዳነሳ በዋናነት የስነልቦናው ላይ በማህበረሰብ ደረጃ በስነልቦና ላይ መሰራት አለበት እገምታለሁ። ለዚህ ደግሞ መሰረት የሚሆነው የተጀመረው የሰላም ስምምነት በአግባቡ ማለት ሁለት ትንሽ እረፍት የሚሰጥ ነገር ነው። ከዛ ነው የሚጀምረው ብዬ ነው ማለን ከዛ መጠናቀቅ በኋላ እንግዲህ የመልሶ ግንባታውን የተጎዱ አካባቢዎችን መልሶ የማቀራከሩ ስራ ጋር ጎን ነገር በተለያዩ ማህበረሰብ ደረጃ እንግዲህ ሴቶች አሉ፣ ቻናት አሉ፣ ወጣቶች፣ ሌሎች እንደዚህ ውስጥ ተገዙ ተሳታፊ የሚሆኑ አካላት አሉና እነሱ የእነኚህ አካላት ላይ በሰፊው ደግሞ ወጣቱ ላይ

የማህበረሰብ ክፍል በተለይ ወጣቶች፣ ሌላው የኢትዮጵያ ሀገር ውስጥ ያለው ሰው ህዝብ ሆነ የወጣት ክፍል ውግንና ሁና አለሁ ከገባችሁ በገባንበት ችግር ምክንያት ከኛ ይልቅ ደግሞ እናንተ ለችግሩ ተጋላጮ ናቸዋል የሚለው

እና በዚህ ምክንያት ደግሞ የቱሪስት ፍሰት ፍቃድ ኢኮኖሚ ተዳስናል። ይህን ሁሉ ተደራርበው በተለይ በተለይ ከኮቪድ ማግስት ሊያበግም የነበረውን ኢኮኖሚና የቱሪዝም እንቅስቃሴ ጫና ውስጥ በመክሰቱ የሆቴልና ቱሪዝም ኢንዱስትሪ በባህሪ ደግሞ ሰፊ የሆነ ወጣት የሰው ኃይል የሚያንቀሳቀስ በመሆኑ አካባቢ የታዩ ወጣቱ ላይ የተፈጠሩ የኢኮኖሚ ችግሮች አሉ ማለት ነው። በተለይ

ትምህርት ቤቶች፣ ዩኒቨርሲቲዎች በምን ደረጃ እንደቆሙ በምን ደረጃ ወደኋላ ኋላ ደመደዝ ዚያ ትልቀሩ ይታወቃል። እና ወጣት ብለን ስናረ ስራ ላይ ያለውን ብቻ ሳይሆን በትምህርትም ደረጃ ያለውን ማሰብ ስለሚያስፈልግ ትምህርት ቤቶች ላይ ዩኒቨርሲቲዎች ላይ መስራት እዛ አካባቢ ላይ ቅድም ያልናቸው ስንምቦና ምናልባት ያለኝ ሰዓት እያለቀ ስለሆነ ላቋርጥ፣ ይቅርታ አስማማው። ያለኝ ሰዓት እያለቀ ስለሆነ ከመጨረሻ ጥያቄ ጋር እያይዘ እዚሁ ላይ መልስልኝ። ወጣቶች ምን ማድረግ አለባቸው እራሳቸውም? እስካሁን እንግዲህ መንግስት እንደዚህ ማድረግ አለበት ብለን የብድረዎች ቢያመቻች እንዲህ ቢሆን ብለናል። እንደ ማህበረሰብ ደግሞ ማህበረሰቡ ለትግራይ ሕዝብም ሆነ ጦርነቱ በተፈጸመበት አካባቢ ድጋፉን ቢያሳይ ብለህ ጥሩ ነጥብም አንስተሃል። ቢረዳዳና እምነቱንና መፋቀሩን ቢያሳይ ብለሃል እና እሱ እንዳለ ሆነ፣ ወጣቶቹ ደግሞ ምን ማድረግ አለባቸው የምትለውን አያይዘህ በልልኝ ና በዚሁ እንፈጽም። ወደ ሙሉቀን እንመለስ።

ቅድም በመስዎች ጉዳዮች ላይ አዎንታዊ ተሳትፎ ማሳየት መቻል አለበት። ሁሉም ነገር ወደ መንግስት፣ ወደ ሆነ አካል ተገፈነው አንወጣውም ለዚች ሀገር ያለን እኛው ነን እና አሁን ላይ ያለው ወጣት ይህን ጉዳዮች ስምን ተከታት ወኙ ሀገር እንደምችለው ነገር ማገዝ ይችላል በሚለው ስነ በኋላ የሆነ መንቀሳቀስ አለበት ያለ እሺ፣ አስማማው በጣም ነው የማመሰግነው። ሙሉ ቀንስ ምን ትላለህ? ስናጠቃልል የመጨረሻ ጥያቄ ነው የሚሆነው ወጣቶችስ ምን ማድረግ አለባቸው? መንግስትስ ምን ማድረግ አለበት? የሚለው ያው ብዙ አንስተናል በሚለው ነው እዚያ ላይ ያላተኮርኩት ግን አያይዘህ መናገር ትችላለህ። እሺ፣ በጣም አመሰግናለሁ። የመጨረሻ ለማለት የሚፈልገው ነገር ምንድን ነው? ከሁሉም ኢትዮጵያውያን የሚጠበቅ ነገር አለ ብዬ አምናለሁ። ከዋር ኢኮኖሚ ውስጥ ሆነን አንዘልቀውም። አሁን ባለንበት ሁኔታ ሀገራችን ለዚህ ዳርገናታል። ከአሁን በኋላ ግን ይሄ ለትምህርት ሆነን በቀጣይ ትውልድ እንዳይደገም አድርገን ማለፍ አለብን ብዬ አምናለሁ። ከሁሉም ተቋማቶች የሚጠበቅ ነገር አለ። ስፔሻሊ ከሃይማኖት ተቋማት ከፊዚክ መግባት እንዲሁም የሀገር ሽማግሌዎች፣ አባገባዎች፣ እናቶች፣ አባቶች ሁሉም ማለት በሚቻል መልኩ ለሀገሪቷ አሁን አስተዋጽኦ ማበረከት የሚችሉበት ወቅት ብያ አምናል። ይሄ ክሪቲካል ታይም ብያ አስባለ። በዚህ ወቅት ማድረግ የምንችለውን ነገር ሁሉ ለሀገራችን ማድረግ አለብን። ምክንያቱም ጦርነቱ አሁን አቅቷል። ከጦርነቱ ጋር እንዴት እንቀጥል የሚለውን ነገር ቆም ብለን ማሰብ ያለብን ወቅት ነው ብያ አስባለ። የፖለቲካ ፓርቲዎቻችን ሰከም ብለው መሰብ አለባቸው። በዚህ ወቅት ወጣቱ ወደ ጦርነት መልሰው የሚቀቱ አጀንዳዎችን ባለማንሳት ሀገራችን የምታድግበትን አንድ ምዕራፍ ወደፊት የምትሄድበትን መንገድ ማመቻቸት አለብን። ከዚህ ጋር የውጅ የምናገር የምፈልገው አብዛኛው የሀገራችን ወጣት በዚህ ታቅ የሚያስበው ስደት ነው። ስደት አንድ የራሱ ነ ጎጂ ነገር አለ። ምክንያቱም ሀገራችን ወጣት አልባ መሆን የለባትም። ወጣቶቿ ለራሷ ነው የሚያስፈልጉት፣ ለሌላ ሀገር አይደለም። ለሌላ ሀገር መሆን አለበት ብዬ አላም ነው ስለዚህ ስደትን ምርጫቸውን የማያደርጉ ወጣቶች በሀገራችን እንዲፈሩ መንግስት የራሱን ድርሻ መጫወት አለበት። በዚህ ቦታ ላይ ወጣቱን ለማነቃቃት ወደ ስራ እንዲገባ የስራ እድሎችን በመክፈት ራሱን በመሆን ወጣቱን የስራ ወደ ስራ እንዳይሳተፍ ከሚያደርጉ ነገሮች ብዬ የማስባቸው ነገሮች አንዱ የብሄር ፖለቲካችን ነው። የብሄር ፖለቲካችን እስካልቆመ ድረስ ወጣቶች እንደ ልብ ተንቀሳቅሰው የሚሰሩበት ኢንቫይረመንት አይፈጠርም። ሀገራችን የብሄር ፖለቲካው እስካልቆመ ድረስ ወጣቶች በችቤታቸው በአይምሯቸው ገብተው የሚሰሩበት ኢንቫይሮመንት ይፈጠራል የሚል እምነት ነ ይህን ነገር መንግስት ቆም ብሎ እንዲያዩበት እንዲያስቡበት፣ ፖለቲከኞቻችን ቁጭ ብለው ተከን ብለው ተማክረው ሁሉም ኢትዮጵያዊ እኩል የሚኖርባት ንግድ ተከብሮበት ጭንቅላትን በአግባቡ ተጠቅሞ ሰርቶ ቤተሰብ አፍርቶ ከብሮ የሚኖርባትን ኢትዮጵያን እንድናል ሸተም ብለው ማየት አለባቸው ብዬ አስባለሁ። የመፍትሄው አካል መሆን ያለበት ሁሉ በዚህ ሰዓት የመፍትሄው አካል መሆን አለበት ብዬ አምናለሁ። ሌላው ደግሞ ሳላነሳ ማለፍ የማልፈልገው ነገር ምንድን ነው? ሪሶርሶቻችን፣ የመሬት ሪሶርሳችን፣ በጣም ከባድ የሆነ የመሬት ወረራ አለ በሀገራችን። የከበሩ ማዕድናቶቻችን በከፍተኛ ሁኔታ በኮንትሮባንድ መልክ የሚወሰዱበት ሁኔታ ነው ያለው። እነዚህ ነገሮች ኮንሲደር መደረግ አለባቸው በቀጣይ ትኩረት ያልተሰጣቸው ነገሮች ላይ ትኩረት በመስጠት ሀገራችንን ወደፊት ማራመድ አለብን። ሁሉም ወጣት ተባብሮ ሀገራችንን ወደፊት ማስቀጠል አለበት ብዬ አምናለሁ። አመሰግናለሁ። እሺ፣ እኔም አመሰግናለሁ እንግዶቼ ሁለታችሁንም ነው በጣም ማመሰግነው፣ አስማማው ድረስ ከአርባ ምንጭ እንዲሁም ደግሞ ሙሉ ቀን ቢኒያም ከሀዋሳ ነበረ ስንወያይ የቆየ ነው። ስለነበረን ቆይታ አብዝቼ አመሰግናለሁ በጣም አድማጮቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን እለታዊውን የጋቢና ቬ መሰናዶ ነው። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። በመኪና አደጋ ሙሉ በሙሉ ሁለቱንም እግሮቿን ያጣች ወጣት በስፖርቱ ዘርፍ ውጤት እያስመዘገበች ነው ትለናለች። አስቴር ምስጋናው ወጣት እመቤት አሌ የተባለችው ይህች ወጣት በኤሮቢክስ ቅርጫት ኳስ ክልሉን በመወከል በተወዳደረችበት ጥሩ ውጤትን አስመዝግባለች። አስቴር ምስጋናው በዚህ ዙሪያ ያሰናዳቸው ዘገባ ቀጥሎ ይቀርባል። ትውልዷም እድገቷም ባህር ዳር ከተማ የሆነው እመቤት አሌ ሁለት አመት ሊሞላት ሁለት ሳምንት ሲቀራት ነበር። በደረሰባት የመኪና አደጋ ሁለት እግሮቿን እንዳጣች የምትናገረው አካል ጉዳተኛ የሆንኩት ገና በሕጻንነቴ አራት አመት ሊሞላኝ ሁለት ሳምንት ምናምን ሲቀረኝ ከሰፈር አስራይም ባል ጨዋታ እየተጫወቱ ሳለ መኪና ሁለት እግሮቼን ገጨኝ ማለት ነው። እዛው ላይ ነው እንትኑ ራሱ ቁጥጥርት ያለው ግሬ ማለት ነው አጥንቴ ያን ያህል ትልቅ የመኪና ነው ምናምን ያሉኛ አላቆም መቋቋም ስላቃተው ከዛው ነው ትግራይ የተቆረጠው ማለት ነው። ከአባይ ወንዝ ዳርቻ ጨፌ ቆርጠው በመሸጥ የሚተዳደሩት እናቷ ወይዘሮ ሙጭት ገብረ መስቀል እለቱን ሲያስታውሱት

ብዙ ጊዜ እንደ ደነገጠች ታመመች። እመቤት ከአራት አመት በኋላ እግር አልባ በመሆኗ እንዲህ እየተሳበች ህይወትን መግፋት ጀመረች። ከአንደኛ እስከ ስምንተኛ ክፍል ድረስ የትምህርት ቤት ጉዟ መሳብ ነበር። ዘጠነኛ ክፍል ስትገባ ግን ችግሯ ያንገበገባቸው እናት በሌለ ቤታቸው አጋዥ ያሉትን እንዳመቻቹላት ይናገራሉ ሳይክል እያፈላጠጠ ወንድሞ ነው። እመቤት በዚህ መልኩ አስረኛ ክፍልን አጠናቃለች። ዲፕሎማም ተመርቃለች። አሁን ፊቷን ሙሉ በሙሉ ወደ ስፖርቱ አዙራለች። ጥሩ ውጤትም እያስመዘገበች እንደሆነ ትናገራለች። አሁን ያለ ፊልቸር ባስኬትቦል ተጫዋች ነ። ለክልልም ለብሔራዊ ቡድን ተማሪ ጫለ ከአምስት አመት በታች ያለው ብሔራዊ ቡድን አለውበት ጥሩ ውጤት አስመዝግበሻል። ባለፈው እንደ ብሔራዊ ቡድን ሶስተኛ ነው የወጣነው። እንደ ክልላችን ግን ሁሌም ወርቅ እናመጣለን። ወርቀም ትሽ ታውቂያለሽ። ኮከብ ተጫዋች ሆኜ ተሸልሜ አውቃለሁ። መቼ ነው የጀመርሽው? ውልቸር ባስኬቱ የጀመርኩ ሁለት ሺህ ስምንት አካባቢ ማለት ነው የጀመርኩት፣ እና አንድ አምስት ጊዜ ተጫዋች አለው ማለት ነው ጠዋት 12 ሰዓት ተነስተሽ ከአባይ ማዶ እዚህ መምጣት ታክሲዎችም ደግሞ አይጭኑንም፣ አይመችሽም፣ ምናምን ለኛ ቦታ አይሰጡንም እና በጣም ከባድ ነው፣ ቻለንጅ አለው ብርሽን ከብርሽ ለምትሄጁ ታክሲ አሉ ታክሲ ላይ ድንተናለ በዛ ላይ ደግሞ ጨለማ ነው የምትመጭበት እና በዛ ላይ ደግሞ ክፍያ የለውም ምናምን ለራሱ ፍላጎትና ስሜት ነው እንጂ የምትጫወቹ ብዙም አይደለም። ብዙ ቻለንጅ ነው ያለው፣ ግን ቻለንጅ ተቋቁመን ነው ሁሉም እዚህ ጋር የሚሰራው ማለት ነው። ቶክ በተሰኘው የማህበራዊ ትስስር ገጽ ላይም ሀያ ሺህ ተከታዮችን እንዳፈራች ትናገራለች። በዚህ የማህበራዊ ትስስር ገጽ ታዲያ እንጀራ ስትጋግር፣ ልብስ ስታጥብ፣ ዋና ስትዋኝና የራስ ዳሽን ተራራን ስትወጣ የሚያሳየውን እንቅስቃሴ ሆን ታጋራለች ራስ ዳሽን ተራራ መውጣት፣ አራት ሺህ አራት መቶ አርባ ስድስት ነው ርቀቱ መሰለኝ፣ ከራሱ ከፍቶ ማለት ነው። ያንን ተራራ እኔ አካል ጉዳተኛ እግር ሳይኖረኝ መውጣት በጣም ከባድ ነው እና ደስ ይላለች። ይህንን የምታደርገው አካል ጉዳተኝነት ከምንም እንደማያግድ ለማሳየት ነው ትላለች። ቲክቶክ ላይም አሪፍ እየሰራው ነው ያለውን ነገር ማለት ነው። ሰው የሚያስበው ማለት ነው አካል ጉዳተኛ ጥገኛ፣ አካል ጉዳተኛ ለማኝ፣ ከሰው ተረጅ አድርጎ ስለሚያስብ ያንን ነገር ሰብሬ ለመውጣት ማለት ነው። የማልሰራው ነገር የለም ደረጃ ወጣለው፣ ቤት ውስጥ ሰራ ሰራለው፣ ልብስ አጥባለው፣ በጅም ስፖርቶችን ስሰራ አሳያቸዋለሁ እና ዋናን ሰኛ ያሳያለሁ። ያንን ነገር ማድርገው ማህበረሰቡ አካል ጉዳተኛ እንደሚችል እንዲያውቅ ማለት ነው እና በዛ በዛ ነገር ሰራለው ማለት ነው። እመቤት አሁን ውስብስብ ችግሮች እንደገጠማት ትናገራለች። ታክሲዎች እሷን ለመጫን ፈቃደኛ ባለመሆናቸው ምክንያት ብዙ ኪሎ ሜትር ርቀቶችን ተጉዛ ልምምድ ለማድረግ ተገዳለች። በዛ ላይ በልጅነቷ በብስክሌት አፈናጦ ትምህርቷን እንድትጨርስ የረዳት ወንድሟ በአምሮ ጤና ታሟል። እናቷም ግራ በመጋባት ውስጥ እንዳሉ ትናገራለች። አሁን እኔ እያስቸገረኝ ያለ የትራንስፖርት ችግር ነው። ከተማም ስለሆነ ሩቅ ስላለ ውልቸርኝ ደግሞ እንትን ነው በእጅ እንደዚህ ያሉት ስለምነደው ወይ ሞተር ወይ ወደ ሌላ ነገር ቢቀየር ከዚህ የበለጠ መንቀሳቀስ እችላለሁ። እና ደግሞ የራሴ የሆነ ስራ ከፍቼ በእኔ ስር ሌላ አካል ጉዳተኞች፣ ሰራተኞች ቀጥሬ ብሰራ እንደዛ አስባለሁም። እንደዛ ቢደረግልኝ፣ አቅም ያለው ድርጅት ወይም ሰው ካለ እንደዛ ቢያደርግልኝ የሆነ ወይም ቡቲክ ቤት ወይም ቤት ውስጥ የኮስሞቲክስ ቤት ከፍቼ በእኔ ስር ሌላ አካል ጉዳተኞችም የስራ እድል ብፈጥር ደስ ይለኛል። እንደዛ ባደርግ ማለት እና ደግሞ እሱ ሰርሶ አራሽ አካሉ እዚህ ኢትዮጵያ ውስጥ ብዙም ስለማይመች ውጭ ካለ ድጋፍ ቢደረግልኝ ደስ ይለኛል። ቆሜበት ደስ ይለኛል። አይቼው የማላውቀውን ነገር መቤት በተወዳደረችባቸው በክልል በሀገር አቀፍ እንዲሁም በውጭ መድረኮች ሁሉ ጥሩ ውጤት ብታስመዘግብም ለህይወት ለውጥ የሚሆን ሳንቲም ግን እስካሁን እንዳላገኘች ትናገራለች። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። የተከበራችሁ አድማጭ ተመልካቾቻችን የማክሰኛው ምሽት ህዳር 22 2015 ዓ ም የጋቢና ቤ መሰናዷችን እዚህ ላይ ተጠናቀቀ። በነገው ምሽት እንጠብቃችኋለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቤ እያላችሁ አድርሱ። እደን ገረመው መሰናዷን በመምራት ኤልያስ አስማሪያ በቅንብሩ ከመላው የአሜሪካ ድምፅ ባለሙያዎች ጋር እዚህ ላይ እንሰናበታለን። ጤና ይስጥልኝ።